ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና ኤርትራ ድንበር ሁለት በተካሄደው ውጊያ የኤርትራ መንግስት ያደረሰውን ጉዳት ይፋ አድርጓል። ከ ሁለት መቶ በላይ የኢትዮጵያ ወታደሮች እንገድ ያለው ከ ሶስት መቶ በላይ የሚሆኑ ደግሞ አቁስ ያለው ሲል የኤርትራ መንግስት መግለጫ አውጥቷል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ለአሜሪካ ድምፅ ራዲዮ በሰጡት ቃል የሚሸሽ ሰራዊት፣ የተበተነ ጦር ትቶት ይሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳ የሚችልበት መንገድ የለም ነው ያሉት። የምናጽናናው ሰው ምስ ለበዚህ ጉዳይ ላይ ተመስርተን አንላይክ የኤርትራ መንግስት ይህን አርገናል ይህን አናረግም። ኦረዲ መልእክቱ ተላልፏል። መሰራት የነበረበት ስራ ተሰርቷል። እሱ ነው ብቸኛ ዝርዝሩን በዕለቱ አብይ ርዕስ የምናቀርበው ይሆናል። በኦሮሚያ ክልል ለወራት በዘለቀው የተቃውሞ እንቅስቃሴ ከአራት መቶ በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች አስታውቋል። ላለፉት ሰባት ወራት አምስት መቶና ከዚያም በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበር። የድርጅቱ የአፍሪቃ የሰብአዊ መብት አያያዝ አጠናቃሪ ሌስሊ ለፍኮ ናቸው። የኢትዮጵያ መንግስት በበኩሉ ሂማን ራይትስ ዋች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ይላል። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂማን ራይትስ ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂማን ራይትሶች የገረመኝ በታሳስ አራት መቶ ብሎ አሁን አለመጨመሩ ነው የገረመኝ። በዚህኛውም ላይ ምላሽ የሰጡት የኢትዮጵያ የመንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽን የሰማ ነው። ሙሉ ምላሽ ከዋናው ዘገባ ጋር እናሰማለን። ጤና ስጠለን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ልዩ ልዩ ቅንብሮችና ዘገባዎች እንዲሁም የስልክ አስተያየቶቻችሁን አክለን ከዛሬ ሐሙስ ሰኔ 9 2008 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን ፕሮግራማችንን ንጉሱ ታምሬ ይመራል እስከ አራት ሰዓት ድረስ አብረናችሁ እናመሻለን በቅድሚያ የዕለቱ አብይ ዜና ባለፈው እሁድ ሰኔ አምስት ቀን በጾሮና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ከባድ ውጊያ ከ ሁለት መቶ በላይ የኢትዮጵያ ወታደሮችን ገድያለሁ ሌሎች ከ300 በላይ የሚሆኑ ደግሞ አቁስ ያለሁ ሲል የኤርትራ መንግስት አስታወቀ። የኤርትራ መንግስት ዛሬ ሐሙስ ባወጣው መግለጫ የሰጠው አሃዝ በነጻ ምንጭ በኩል የተረጋገጠ አይደለም። የኤርትራ የማስታወቂያ ሚኒስቴር በመግለጫው የኢትዮጵያ ሰራዊትን ጥቅስ ደቁሰን በወታደሮቹ ላይ ከፍተኛ ጉዳት አድርሰናል ነው ያለው። የኢትዮጵያ ጦር ጥቃቱን ከጀመረባቸው ስፍራዎች እንዲያፈገፍግ አድርገናልም ብሏል። የኢትዮጵያ መንግሥት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምጽ ራዲዮ ሲናገሩ እያፈገፈገ ያለ ሰራዊት የተበታተነ ጦር ሸሽቶ የሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳበት የሚችልበት መንገድ የለም ብለዋል። የኢትዮጵያ መንግስት የደረሰበትንም ሆነ ያደረሰውን ጉዳት ከመግለጽ ተቆጥቧል። ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩን እንዲመረምርና እንዲያወግዝ በሳምንቱ መጀመሪያ መጠየቋን አስታውቃለች። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገውን ሙከራ ቀልብሰን ሰራዊቱ አላማውን አሳክቶ ወደ ስፍራው ተመልሷል ማለታቸው ይታወሳል። እሁድ ዕለት በሁለቱ ሀገሮች ጾሮና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። በኦሮሚያ ክልል ለወራት በዘለቁ የተቃውሞ እንቅስቃሴዎች ከአራት መቶ በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በእስር ላይ ወይም በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች አስታወቀ። በዛሬው እለት በሰብአዊ መብት ድርጅቱ ያወጣውን የባለ ስልሳ አንድ ገጽ ዘገባ የኢትዮጵያ መንግስት አጣጥሎ ቁጥሩ ተአማኒነት የሌለው ነው ብለዋል። የዚህን ዜና ዝርዝር ከዋናው ዜና ቀጥሎ በመጽሔቱ ክፍለ ጊዜ እናቀርባለን። የፌዴራል አቃቤ ሕግ በነ አቶ ሀብታሙ ምልኬሳ የክስ መቃወሚያ መልስ አልደረሰኝም አለ አልደረሰልኝም አለ ተጨማሪ ጊዜ እንዲሰጠውም ጠይቋል። ፍርድ ቤቱም የአንድ ሳምንት ተጨማሪ ጊዜ ፈቅዶለታል። በሌላ በኩል እስረኞቹ በማረሚያ ቤት በደል እንደተፈጸመባቸው በጠበቃቸው አማካይነት ተናግረዋል። መለስካቸው አምሀ ከአዲስ አበባ ዝርዝሮ ልኳል። አቃቤ ሕግ ከሁለት ወራት በፊት በሽብር ወንጀል ክስ የመሠረተባቸው 33 ሰዎች ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ መልስ ዛሬ ይሰጣል ተብሎ ሲጠበቅ እንዳልደረሰለት ለፍርድ ቤቱ ገለጸ። አቃቤ ሕግ ለፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ዛሬ ረፋዱ ላይ በነበረው ቀጠሮ ቀርቦ እንዳስረዳው የተከሳሾቹ የክስ መቃወሚያ ሰፊ በመሆኑ ለእያንዳንዱ መልስ ለማዘጋጀት ጊዜው እጅግ አጭር እንደነበረ አብራርቶ ተጨማሪ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ በበኩላቸው ደንበኞቻቸው በስር የሚገኙ መሆናቸውን አስታውሰው አቃቢ ሕግም መልሱን እንዲያዘጋጅ የተሰጠው ጊዜ ከሁለት ሳምንታት ያላነሰ እንደነበረ በማስገንዘብ ተቃውመዋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ አቃቤ ህግ መልሱን እንዲያቀርብ ለሰነ 26 ቀን 2008 ዓ ም ቀጠሮ ቆርጦ አንድ ሳምንት ያህል ተጨማሪ ጊዜ ሰጥቶታል። በዚሁ ችሎት ቀርበው የነበሩት ተከሳሾች እና አቶ ሀብታሙ ሚልኬሳ በጠበቃቸው በአቶ ወንድሙ ኢብሳ አማካይነት በሚገኙበት ማረሚያ ቤት ከፍተኛ ያያያዝ በደል እንደሚፈጸምባቸው አቤቱት አቅርበዋል። ፍርድ ቤቱም ይህንን ጉዳይ በተመለከተ ቀደም ሲል የቀረበ ተመሳሳይ አቤቱታ ስላለ ወደፊት ትእዛዝ እንደሚሰጥበት ገልጸዋል። አቃቤ ሕግ በእናቱ ሀብታሙ ሚልኬሳ ላይ የህብረተሰቡን ደህንነት አደጋ ላይ በመጣል ህይወት በማጥፋትና ንብረት በማውደም በመንግስት ላይ ተጽዕኖ በመፍጠር ፖለቲካዊ ስልጣን ለመያዝ የሚንቀሳቀሰውንና በኢትዮጵያ ፓርላማ ሽብርተኛ ተብሎ የተሰየመውን የኦሮሞ ነፃነት ግንባር ዓላማን ለማስፈጸም በመንቀሳቀስ ክስ እንደመሠረተባቸው አይዘነጋም። በዚህ መዝገብ ከተከሰሱት ሠላሳ ሦስት ሰዎች መካከል አብዛኞቹ የመንግሥት ሠራተኞችና ፖሊሶች መሆናቸው የክስ መዝገቡ ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሐዘን ላይ የሚገኘውን የፍሎሪዳ ኦርላንዶ ከተማ ማህበረሰብ ለማጽናናት ባላቸው ታላቅ ኃላፊነት መሰረት ሲል ዋይት ሀውስ በጠቀሰው ጉዞ ዛሬ ሐሙስ ወደ ከተማዋ ሄደዋል። ፕሬዝደንቱ ባለፈው ቅዳሜ ለእሁድ አጥቢያ ላይ ኦማር ማቲን የተባለ ታጣቂ የተመሳሳይ ጾታ አፍቃሪዎች የዳንስ ክለብ ውስጥ ገብቶ ሲያበቃ ባርከፈከፈው ተኩስ የተገደሉትን አርባ ዘጠኝ ሰዎችና የቆሰሉትን ሀምሳ ሶስት ሰዎች ቤተሰቦች በግል ያነጋግራሉ። ከምክትል ፕሬዚደንት ጆ ባይደን ጋር የተጓዙት ፕሬዚደንቱ የሰለባዎችን ቤተሰቦችና ከጥቃቱ በህይወት የተረፉትን ሰዎችን እንዲሁም ፖሊሶች፣ የአምቡላንስ ሰራተኞች፣ ነርሶችና ሐኪሞችንም ያወያያሉ ተብሏል። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ሲናገሩ ፕሬዚደንቱ የሀገሩ የሀገሪቱ መሪ እንደመሆናቸው ከባድ ሀዘን የደረሰበት ማህበረሰብ ዘንድ ሄደው ቤተሰቦችን ሲያወያዩ የሚያስተላልፉት የመላ አሜሪካውያንን የሀዘን መልእክት በመሆኑ ፕሬዚደንቱ እንደ ታላቅ ኃላፊነት የሚመለከቱት ነው ብለዋል። በመጨረሻም ወታደሮቻችን በኢራቅ በኢራን የሚታገዙትን ሽምቅ ተዋጊዎች ከሚዋጋው ከሳውዲ መራሹ ሰራዊት ጋር ከተቀናጁ ወዲህ የመን ውስጥ የሚካሄደው ጦርነት አብቅቶለታል ሲሉ የተባበሩት አረብ ኤሚሬቶች ባወጡት መግለጫ አስታወቁ። ኤሻ ሳራይ ቀጣዩን ዘገባ አድርሶናል። አዲሱ አበባ ያቀርበዋል። በመንግስቱ የውጭ ጉዳይ ሚኒስትር አንዋር ጋርጋሽ ይፋ የሆነው ይህ መግለጫ እንደገና በአልጋውራሹ ልዑል አቡ ድሃቢ በትዊተር ተልቋል። በራሳቸው ኦፊሴላዊ ድረገጽ ላይም ወጥቷል። ልዑል ሼክ ቢን ዛይድ አልናህያን በአረብ ኤሚሪቶች ጦር ኃይል ውስጥም በምክትል ዋና አዛዥነት ያገለግላሉ። የሁጢ ሽምቅ ተዋጊዎች ፕሬዚዳንቱ አብዱ ራቡ ማንሱር ሃዲ ከስደት ሲመለሱ ምሽጋቸውን ካደረጉባቸው ከደቡባዊ የመን ከተሞች የተባረሩ ቢሆንም አብዛኛዎቹ የሰሜናዊና ማዕከላዊ ደጋማ ቦታዎች እንዲሁም የቀይ ባሕር የወደብ ክልሎች አሁንም በሽምቅ ተዋጊዎቹ ቁጥጥር ስር ነው የሚገኙት። በአብዛኛው ከባሕረ ሰላጤው አገሮች የተውጣጡትና በዩናይትድ ስቴትስ የሚታገዙት የሳውዲ መራሹ ጦር አባላት እንደ አውሮፓ አጣ ካለፈው ዓመት መጋቢት 2015 ዓ ም ወዲህ እንደ አስተማማኝ የሳውዲና የአረብ ኤሚርቶች ወታደራዊ ፖሊሲ በሽምቅ ተዋጊዎቹ ላይ የአየር ጥቃት ሲያካሄዱ መቆየታቸው ይታወቃል። አድማጮች ለዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው የምሽቱ አስተናጋጆቻችሁ አሉላ ከበድና ና ቆንጅታየንን የሰዓቱን የአለም ዜና ሰምተናል ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ለምሽቱ አሰናድተናል አብራችሁን እንድትቆዩ እንጋብዛለን የዕለቱ አብይ ርዕስ ይቀድማል በኢትዮጵያና በኤርትራ ድንበር ላይ የተካሄደው ውጊያና ግጭት በእጅጉን እንዳሳሰባቸው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤትና የአፍሪካ ሕብረት ኮሚሽን በተመሳሳይ ስጋታቸውን ትላንት ገልጠዋል። ሁለቱም ሀገሮች ኤርትራና ኢትዮጵያ ግጭቶችን ከሚጋብዙ ነገሮች እንዲቆጠቡም ጥሪ አቅርበዋል። እስክንድር ፍሬው ተከታዩን አድርሶናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ሰኔ 5ና 6 2008 ዓ ም የተፈጠረው ግጭት አሜሪካን ክፉኛ እንዳሳሰባት ገልጿል። ኢትዮጵያና ኤርትራ በ1992 ዓ ም በጥላቻ ያለመፈላለግ ስምምነት መፈራረማቸውን ያስታወሰው መግለጫው ወታደራዊ እርምጃ ለሁለቱም መፍትሄ ሊሆን አይችልም ብሏል። ስለዚህም ሁለቱም ወገኖች ከወታደራዊ እርምጃ እንዲታቀሙና ጉዳዩንም በፖለቲካዊ ውይይት እንዲፈቱ ጥሪ አቅርበዋል። ሁለቱ ሀገራት በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩም አሜሪካ ጠይቃለች። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ በተመሳሳይ ባወጡት መግለጫ በጾረና ግንባር የተፈጠረው ግጭት በጥልቀት እንዳሳሰባቸው ገልጸዋል። ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ መግለጫዎችንና ና አስተያየቶችን ከመስጠት እንዲቆጠቡም ጥሪ አቅርበዋል። ያንን በማድረግ አካባቢያዊ ጸጥታን እንዳያናጉምን የጠየቁት የአልጀርስ ስምምነት ከተፈረመ ከ16 ዓመታት በኋላም በኢትዮጵያና በኤርትራ መካከል ያለው የሰላም ሂደት ባለበት እንደቆመ መሆኑን የሚያስቆጭ ሲሉ አስታውሰዋል። የአፍሪካ ህብረት ሁለቱ ወገኖች ችግሮቻቸውን እንዲፈቱና ግንኙነታቸውን እንዲያሻሽሉ ለማገዝ ዝግጁ መሆኑንም ጠቅሰዋል። እሁድ ጠዋት በጾረና ግንባር የተጀመረው ግጭት ሰኞ እኩለ ቀን ላይ ማብቃቱን የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኤርትራ ጋር የለየለት ጦርነት ውስጥ መግባት የኢትዮጵያ ፍላጎት አለመሆኑንም ነው ሚኒስትሩ ያስረዱት። አላማችን ከተሳካ በኋላ ጦራችንን ያስወጣ ነው፣ በዚህ ምክንያት ነው ሲሉም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል የተከሰተውን ከባድ ውጊያ አስመልክቶ የሚሰጠው መግለጫ አጥቂና ተጠቂን ያለየ አጠቃላይ ጥሪ ስለሆነ ተቀባይነት የለውም ሲሉ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በቤልጅየም ብረሰልስ አስቀድሞ በተያዘ ቀጠሮ ትናንት አግኝተው አነጋግረዋቸዋል። ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተውን ከባድ ውጊያ አስመልክቶ ስጋት እንደገባቸው ገልጸዋል። ጉዳዩን በፖለቲካ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖርም አሳስበዋል። አምባሳደር ግርማ አስመሮም ለአሜሪካ ድምጽ ራዲዮ እንዳስታወቁት ግጭቱ የፖለቲካ ጉዳይ ሳይሆን ወታደራዊ ወረራ ስለሆነ መወገዝ እንጂ የተአቅቦ ጥሪ የሚተላለፍበት አይደለም ብለዋል። ሁለቱም ወገኖች እንዲታገሱ የሚል ትክክል አይደለም። ምክንያቱም ወንጀለኛውና ወንጀል የተፈጸመበት እኩል አይደለም። እኛ ላያችን ላይ ወረራ ነው የተፈጸመው፣ የዓለም ሕግ ተጥሷል። ስለዚህ የኢትዮጵያ መንግስት፣ የወያኔ መንግስት መኮነን አለበት ብለን ነው የምናምነው ትክክለኛ ው አገላለጽም እንደሱ ነው መሆን ያለበት እንግዲህ ይህንን አስመልክቶም በትናንትናው እለት እንደተነጋገር ነው የተባበሩት መንግስታት የጸጥታ ምክር ቤት ሁኔታውን እንዲኮንን ጥያቄ አቅርባቸዋል በዛሬው እለት ደግሞ በቤልጅየም ብራስልስ የተባበሩት መንግስታት ድርጅት ዋና ጸሐፊ የኢትዮጵያን ጠቅላይ ሚኒስትር ሀይለ ማርያም ደሳለኝን አግኝተው አነጋግረዋል ዋና ጸሐፊ ባንኪሙን በኢትዮጵያና ኤርትራ ድንበር የተከሰተው ከባድ ውጊያን አስመልክቶ ስጋት እንደገባቸው ነው የገለጹላቸው ጉዳዩም በፖለቲካዊ ውይይት በሰላም ለመፍታት ጥረት እንዲደረግና መቆጠብ እንዲኖር ነው ያሳሰቡት። በኤርትራ በኩል ጉዳዩ በፖለቲካ ውይይት እንዲፈታ ፍላጎት አለ። ይሄ እኮ የፖለቲካ ጉዳይ አይደለም። የፖለቲካ ጉዳይ እኮ አንድ ሀሳብ ላይ ሳትስማማ ነው። ይሄ ወንጀል ነው የተፈጸመው። ወንጀል ፈጻሚውንና እና ወንጀል የተፈጸመበትን ኑ ቁጭ ብላችሁ ተወያዩ አይባልም። መጀመሪያ ወንጀል ፈጻሚው በወንጀሉ ዋጋውን መክፈል አለበት። ስለዚህ እኛ የምንለው ይሄ የዲፕሎማሲያዊ ጨዋታ እና የፖለቲካ ጨዋታ ቆሞ ሁለት ነገር መሆን አለበት። አንደኛ ኢትዮጵያ በኤርትራ ላይ የፈጸመችው ወረራ መኮነን አለበት። ይሄ ደግሞ የዓለም ሕግ ነው፣ ዩኤን ቻርተርም የሚለው እንደሱ ነው። ሁለተኛ ኢትዮጵያ ከኤርትራ መሬት ላይ ሆና ነው እንደገና መጥቃት የምትወስደው ወራ የያዘችው መሬት አለ። ይሄንንም ኢትዮጵያ ከኤርትራ መሬት መውጣት አለባት ብለው መናገር አለባቸው። ስለዚህ ይሄ ሁሉ የዲፕሎማሲ ጨዋታ ለኢትዮጵያ ህዝብ አይጠቅም ለኤርትራ ህዝብ አይጠቅም ለአካባቢውም አይጠቅም ወረራ በሚሉ ጊዜ እንደው ግልጽ ለማድረግ ከዚህ ቀደም ኤርትራ በኢትዮጵያ ተይዞብኛል የምትለው መሬት ነው ወይስ በእሁዱ ጥቃት የተያዘ የኤርትራ መሬት አለ ኖ ኖ መጀመሪያ እኮ መታወቅ ያለበት ወረራ የሚባለው በመሬት በመያዝ ብቻ አይደለም ኢንቬዥን ይባላል አግሬሽን ይባላል በእንግሊዝኛ ስለዚህ ምናልባሽ አማርኛው ላይ ሌላ ትርጉም ሊሰጥ ይችላል በቀደም ዕለት በዛሬ ሁለት ሶስት ቀን የተደረገው ራሱን የቻለ ወረራ ነው ራሱን የቻለ ጦርነት ተከፍቷል። በከባድ መሳሪያ እና በታንክ የተካሄደ ሰፊ ውጊያ ነው። ስለዚህ ይሄ መሆን የለበትም፣ ይሄ መኮንን አለበት። ሁለተኛ ግን ወረራ የያዘችው ደግሞ መሬት አለ ቁጭ ብሏል። የኢትዮጵያ ሰራዊት ለእኛ የተሰጠን ባድሜንም ጨምረህ ቁጭ ብሏል። አንዳንዴ እንደውም ከእኛ መሬት ተነስቶ እኮ ነው ወረራ የሚያካሂደው። ስለዚህ ይሄ ሁለቱ መኮነን አለበት ነው እኛ የምንለው። ግን በእሁዱ ጥቃት የተያያዘ የኤርትራ መሬት አለው። ይህን ጥያቄ የማነሳው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ የኢትዮጵያ ሰራዊት ተልእኮውን አሳክቶ ወደ ምሽጉ ተመልሷል ብለዋል። እስኪ እናድምጥ። እስኪናድምጥ ዊ ቹዝ ቱ አቮይድ ፉል ስኬል ዋር ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። አላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ሕዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን። መንግስት በተደጋጋሚ የሚለው ኤርትራ ጥቃት ሰንዝራብኛለች ነው። የሚለው ደግሞ ወታደሮች መመለሳቸውን ይገልጻሉ። ይህ የሚያመለክተው አሁን የኢትዮጵያ ሰራዊት በተለይ በእሁዱ ጥቃት የያዛቸው የኤርትራ መሬቶች አሉ። እኔም አቀው የለን የያዛቸው መሬት አሉ ብዬ ልናገር የምገልጸው ነገር የለኝም። ነገር ግን ዋናው ነገር እዚህ ላይ መነሳት ያለበት ለምን የኢትዮጵያ መንግስት ከየትም ሆነ ከየት ጥቃት ኤርትራ ላይ ፈጽሟል ወንጀል ነው። ይሄ ወንጀል መኮነን አለበት። አብዛኛውን ጊዜ ደግሞ እኛ መሬት ላይ ቁጭ ብሎ ስላለ ይዟል እኮ የእኛን መሬት ይዞ ከዛ ነው የሚነሳው። ራሱ ከወረረው መሬት ላይ ስለሚነሳ ወረራው ተፈጽሟል፣ እንደገና ሌላ ጥቃትም እየፈጸመ ነው። ሁለት ነገሮች ተደራርበው ስለሚፈጸሙ በኢትዮጵያ መንግስት ወንጀል ዓለምን ሕግ የጣሰ ይሄ መኮነን አለበት ነው የምንለው። ሌላው ማን ጀመረው የሚባለውን ጉዳይ ግን አጠር ባለመልኩ ብነግረው ማንም ሰው የቤት ስራውን ከሰራ ማወቅ አለበት። የኢትዮጵያ መንግስት ነው ያለፉት አስር ዓመት አምስት ዓመት ሁለት ዓመት ሲፎክር እንደውም የዛሬ ሶስት ወር ገደማ ጠቅላይ ሚኒስትሩ በፓርላማ ፎክሮ እኛ አስፈላጊውን ወታደራዊ እርምጃ እንወስዳለን ብሎ የተናገረ። እኛ እኮ እንደሱ ብለን አናቅም የዓለም ከመክሰስ በቀር አቶ ጌታቸውን ያሰማኸኝ አቅም አለን ልናጠቃ ምና እንደዚህ አይነት ፉከራ ትርጉም የለውም። ማንም አገር እንደ ሱ አይነት ፉከራ ራሱ የዛ አይነት ፉከራ የወረራ ስሜት ስለሆነ ይኮነናል። ሁለተኛ እኛ ዋሽተን አናውቅም። የኢትዮጵያ መንግስት ባድሜ ለእኛ ተሰጥቷል ብሎ የእኛ ለእኛ የተሰጠውን በፍርድ ቤቱ የተወሰነውን ለኢትዮጵያ ሕዝብ የዋሸ መንግስት ነው። ስለዚህ ይሄ መዋሸት የተለመደ ስለሆነ ማነው ሀቁን የሚናገረው ማነው ሁለተኛውን የሚያዋሸው፣ የኢትዮጵያ ሕዝብና የኤርትራ ሕዝብ ይፍረደው ብዬ ነው የምተወው። በዛሬው ዕለት እንግዲህ ከአስመራ ጋር ተነጋግረው ከሆነና መረጃ አሰባስበው ከሆነ የጸጥታው ሁኔታ ምን ይመስላል በጾረናም በዛላንበሳም ሆነ በአሰብ በተለያዩ የኤርትራ ድንበሮች ያለው ሁኔታ ጸጥታው እንዴት ነው? ጸጥታ ሁኔታ እኮ ሁልጊዜ ውጥረት አለ። አንዳንድ ሰዎች በዛሬ በያዩታል። አስራ አራት አመት ሙሉ ከጦርነቱ ከተጀመረ ጀምሮ ከአንድ ሺህ አምስት መቶ ኪሎ ሜትር በላይ ከአሰብ እስከ የትኛውም ግንባር ድንበሩ ጋር ስትሄድ መፋጠጥ እና ውጥረት አለ። ስለዚህ ውጥረቱ ቆሞ አያውቅም። አንዳንዴም መተናኮስ አለ፣ መዋጋት አለ። ምናልባት ይሄኛው የዛሬ ሶስት ቀኑን የአራት ቀኑን ለየት የሚያደርገው ከፍተኛ ጦርነት እና በታንክ እና በከባድ መሳሪያ የተሸኘ ስለሆነ ነው እንጂ አንዳንዱ ቦታ እንደውም የሁለቱ ሰራዊት የተለያየበት ቦታ እስከ አንድ ኪሎ ሜትር ብቻ ርቀት ያለበት ቦታ አለ። ስለዚህ ውጥረት ሁልጊዜ አለ። የጦርነት ዳመና ነው ያለው። ይሄ መቆም አለበት። ይሄ ደግሞ ሊቆም የሚቸው የኢትዮጵያ መንግስት ከያዘው ከኤርትራ መሬት ከያዘው ለቆ መውጣት አለበት። ሲወጣ ሰላም ይመጣል። ፍጥረቱ ይጠፋል። የጦርነት ከበሮም አይደሰቅም፣ የጦርነት መንፈስም ይጠፋል። ሁለቱም ሀገሮች ድሀ ናቸው። ወደ ቁጠባና የኢኮኖሚ ልማታቸው ሊገቡ ይችላሉ ነው። በጣም ነው የምናመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም። እኔም አመሰግናለሁ። አሁን ወደ ኢትዮጵያ ነው የምናቀናው። ታዲያ አድማጮች ቀደም ብለው በተከታታይ እየሰማችኋቸው የዕለቱ አቢይ ርዕስ ሁለት ዘገባዎች በትላንትናው ምሽት ስርጭታችን መቅረባቸውን ስናስታውስ፣ የናይል ሳት የሳተላይት ስርጭታችን ለኢትዮጵያ አድማጮች ያለመሰማቱን በማረጋገጣችን ፕሮግራሙ ላመለጣችሁ አድማጮቻችን በዘገባዎቹ ወቅታዊነት በድጋሚ የቀረቡ መሆናቸውን እናስታውስ። አሁን ከኢትዮጵያ መንግስት እንሰማለን። በመንግስታቱ ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ መንግስታቸው የፖለቲካ ውይይት ጥሪውን ይቀበላል ብለዋል። አሁንም ሄኖክ ሰማእግዜር፣ የኢትዮጵያ መንግስት ምላሽ እንደዚህ። መግለጫዎች በሙሉ ተቀባይነት ያላቸው ናቸው። የእኛ ኮ ፖሊሲ እኮ ይሄ ይሄ ችግር በሰላማዊ መንገድ መፈታት አለበት፣ ቁጭ ለመነጋገር አለብን የሚል ነው። ዳያሎግ ዳያሎግ ስንል የቆየ ነው። ለዚህ ነው አምባሳደር ግርማ የተናገሩትን ሰምቻለሁ። በተደጋጋሚ ሁልጊዜ የሚያነሱት ነገር አለ። ኢትዮጵያ ጦር ግዛታችን ውስጥ አለ፣ ኢትዮጵያ መንግስት ኦኪፓይ አድርጓል መሬታችንን ይላሉ። ይሄ በእውነቱ ጠንካራ ቋንቋ ለመናገር አልፈልግም፣ ግን ስህተት ነው። ምክንያቱም ድንበሩ እስካልተካለለ ድረስ ዲማርኬት እስካልተደረገ ድረስ በዲሊሚቴሽኑ መሰረት ኢትዮጵያ ለኤርትራ በተሰጠ መሬት ላይ ደስሞ ስላለች፣ ቫይስ ቨርሳ ኤርትራም እንደዚሁ እና መሬቱ ዲማርኬት እስኪደረግ ድረስ ድንበሩ ዲማርኬት እስኪደረግ ድረስ ሁኔታው እንደዚህ ሆኖ ነው የሚቀጥለው። ዲማርኬሽኑን ያቆሙት ኤርትራኖች ናቸው፣ ኤርትራ መንግስት ነው። ዛሬ ማምሻውንም ስንነጋገር እንደዚሁ መግለጫዎች ሲወጡ ነበር። የኤርትራ መንግስት የሚሰጠው ግጭቱ የፖለቲካ ጉዳይ አይደለም፣ ወታደራዊ ወረራ ኢትዮጵያ አካሄዳብኛለች። አሁንም ቢሆን ደግሞ በእሁዱ ግጭትም እንደዚሁ ወረራ ነው ያካሄደችብኝ የሚል ክስ ነው ከኤርትራ የምንሰማው። ማንም እንደው ማመዛዘን የሚችል ሰው በአሁኑ ጊዜ ኢትዮጵያ ለምንድን ነው ወታደራዊ እርምጃ የምትወስደው? እንደሚታወቀው በጄኔቫ የኤርትራ መንግስት በክራይም አጌንስት ሁማኒቲ በሰው ዘር ላይ በተደረገ ረገጣ ምክንያት ተከሶ ያለ መንግስት ነው። ስለዚህ ለምን ብለን ነው በአሁኑ ጊዜ እኛ ወደ ጦርነቱ ውስጥ በመግባት የሚፈልገው በምንም መንገድ ኢትዮጵያ ልጀምረው አችልም ን ጦርነት ው። ይህንን መግለጫ ከአዲስ አበባም ከኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ስንሰማ ነበረ። በዛሬ ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በብራሰልስ ኢትዮጵያውን ጠቅላይ ሚኒስትር ሀይለ ማርያም ደሳለኝን አነጋግረው ነበረ። እንግዲህ ስጋት እንደገባቸው ነው የገለጹት። የፖለቲካ ውይይት እንዲኖር በሰላም ለመፍታት ጥረት እንዲደረግ እና ሁለቱም መንግስታት እንዲቆጠቡ ነው ጥሪ ያሳለፉት። ምናልባት ከአዲስ አበባ ወይም ከብራስልስ መረጃው ደርሶት ከሆነ የጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ምላሽ ምን ነበር? የለም አልሰማሁትም ገና። በአጠቃላይ ግን መንግስቱ ያለው አቋም ምንድን ነው? ሆን የማይችል ይገባኛል ያው የኢትዮጵያ ጠቅላይ ሚኒስትር የያውጡት ፖሊሲ ነው እና አቶ ጌታቸው የተናገረው በዛው መንገድ ነው ለተባበሩ መንግስታት ዋና ጸሐፊ ሊሰጥል የሚችለው መልስ እንግዲ ይሄው ነው የሚሆነው። ስጋትን በተመለከተ አንድ ነገር ማስቀመጥ ተገቢ። ስጋትን በተመለከተ አሁን ከአራት አምስት ቀን በፊት የተከሰተው ነገር ብቻ አይደለም ስጋት ሊፈጥር የሚችለው። በአጠቃላይ የኤርትራ አካሄድ ስጋት ሊፈጥር የሚገባ ነው። ለዚህም እኮ ነው የጸጥታው ምክር ቤት ሳንክሽን ያደረገባቸው። በጣም ነው የምናመሰግነው። በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ለማብራሪያ አመሰግናለሁ። የኢትዮጵያና ኤርትራ ኃይሎች ሰኔ አምስት ቀን በሁለቱ ሀገሮች ድንበር ላይ ያካሄዱት ውጊያ ለሁለቱም ሀገሮች መንግስታት እርምጃዎቻቸውን መለስ ብሎ እንዲገመግሙ የሚጋብዝ ነው ሲል ዓለም አቀፉ የቀውሶች ክትትል ቡድን አይሲጂ ገለጠ። አስመራ ከረጅም ጊዜ መገለል ለመውጣት አዲስ አበባ ደግሞ በዓለም ደረጃ ያላትን የተቀባይነት ሚና ለመጠበቅ የሚጥሩ ናቸው ያለው ቡድኑ ትንተና በቅርቡ የተከሰተው ግጭት ለረዥም ጊዜ ሲጓተት የቆየውን የድንበሮቻቸውን ውዝግብ እንዲፈቱ በር የሚከፍት ነው ብለዋል። ይህ ካልሆነ ይላል፣ የዓለም አቀፉ ጥናት ቡድን መግለጫ፣ ሁለቱም ሀገሮች ህዝቦቻቸውን ወደማይጠቅምና ወደማያባራ ግጭት ሊያመሩ ይችላሉ። አድማጮች ቀደም ብዬ እንዳስታወስኩት በትላንትና ሁለት የቀረቡ ዝግጅቶች ናቸው። በተከታታይ የሰማችኋቸው በዘገባዎቹ ወቅታዊነት ሳቢያና የናይል ሳት የሳተላይት ስርጭታችን ያለመሰማቱን በማረጋገጣችን በድጋሚ የቀረቡ ናቸው። አድማጮች አሁን ከምሽ የደረሰ ሌላ ዜና፣ የብሪታንያ መንግስትም ሁለቱ አገሮች ኢትዮጵያና ኤርትራ የድንበር ጭቅጭቁን በሰላማዊ መንገድ እንዲፈቱ ጥሪ አስተላልፈዋል ይላል። ግጭቶቹ የመፈጠራቸውን ዜና ተከትሎም የአፍሪካ ጉዳዮች ሚኒስትሩ ጄምስ ድድሪች ጾርና ጾርና አቅራቢያ በሁለቱ መንግስታት ኃይሎች መካከል ውጊያ የመካሄዱን ዜና ተከትሎ የብሪታንያን መንግስት አሳስቦታል ነው ያሉት። ስለዚህ ሁለቱ አገሮች በአልጀርሱ ስምምነት መሰረት ከግጭቶች ተቆጥበው እንዲቆዩ የብሪታንያ ብሪታንያ ጥሪ ታቀርባለች ነው የሚለው መግለጫው። ኤርትራና ኢትዮጵያ ትርጉም ያለው የፖለቲካ ድርድሮችን በማካሄድም ያለውን የድንበር ችግር ጉዳይ መፍታት አለባቸው ሲሉም አሳስበዋል። አድማጮች፣ ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከአራት መቶ በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ተናግረዋል። ጽዮን ግርማ የድርጅቱን መረጃ አጠናቃሪዎች አነጋግራ የሚከተለውን ዘገባ አሰናርታለች። ጭካኔ የተሞላበት ጭፍጨፋ ለኦሮሚያ ተቃውሞ መልስ ግድያና ስራት በኢትዮጵያ በሚል ርዕስ የሚጀምረው የሁማን ራይትስ ዎች ሪፖርት የኢትዮጵያ መንግስት የጸጥታ ኃይሎች ከህዳር ወር 2008 ዓ ም ጀምሮ በመላ ኦሮሚያ ክልል ተስፋፍቶ በነበረው ህዝባዊ ተቃውሞ ተሳታፊዎች ላይ ከመጠን ያለፈና እስከ መግደል የሚያደርስ ኃይል ተጠቅመዋል ይላል። አራት መቶ የሚገመቱ ሰዎች ተገድለዋል። በሺዎች የሚቆጠሩ ጉዳት ደርሶባቸዋል። በአስር ሺዎች የሚቆጠሩ ታስረዋል። እንዲሁም በመቶዎች የሚቆጠሩና ምናልባትም ከዚህ ቁጥር የሚልቁ ሰዎች ደግሞ ተገደው የተወሰዱበት አልታወቀም ይላል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌስሊ ሊፍኮ ስለ ሪፖርቱ ይዘት ለአሜሪካ ድምጽ ሲናገሩ ተቃውሞ የጀመረው በህዳር ወር መግቢያ 2008 ዓ.ም መሆኑን ገልጸው የተቃውሞ መነሻ ደግሞ የመንግስት ባ ባለስልጣናት በጊንጪ የሚገኝ አንድ ደን ደንና የእግር ኳስ ሜዳን ለኢንቨስትመንት ልማት ለማጽዳት መወሰናቸው እንደሆነ ያስረዳሉ። በዚህ አካባቢ የተነሳውን ተቃውሞ ተከትሎም ቢያንስ በኦሮሚያ ክልል በሚገኙ በአስራ ሰባቱም ዞኖች ውስጥ ባሉ የተለያዩ አራት መቶ አካባቢዎች ተቃውሞ እንዲዛመት መነሻ ምክንያት ሆኗል ይላሉ ላለፉት ሰባት ወራት አምስት መቶና ከዚያ በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደል ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። ሌስሊ ሊፍኮ ሪፖርቱ የተጠናከረው ከ125 በላይ ከሆኑ የአይን እማኞች ተጠቂዎችና የመንግስት ባለስልጣናት ጋር በተደረገ ቃለ ምልልስ እንደሆነ ገልጸው ባለፉት ሰባት ወራት በኦሮሞ ሰልፈኞች ላይ የተፈጸመውን እጅግ በጣም ከባድ የሰብአዊ መብት ጥሰት ክስተቶችን በመመዝገብ ጭምር መሆኑን አስረድተዋል። ሪፖርቱ ስለታሰሩ ሰዎች በሚዘረዝርበት ክፍልም የጸጥታ ኃይሎች በኦሮሞ ማህበረሰብ ውስጥ ተደማጭነት አላቸው ተብለው የተገመቱ ሰዎችን ለመለየትና ለማሰር ትኩረት የሚያደርጉባቸው ሲሆን ከእነዚህ ውስጥ ለአብነት ሙዚቀኞች፣ መምህራን የተቃዋሚ አመራሮችና ሌሎች ማህበረሰቡን ለቀጣይ አመፅ የማነሳሳት አቅም አላቸው ብለው የገመቷቸውን ሰዎች ሰብስበው አስረዋል ይላል። በጸጥታ ኃይሎች ከታሰሩትና ከተገደሉት በርካታዎቹ ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑም ሪፖርቱ ይዘረዝራል። የጸጥታ ኃይሎች ያገቷቸውን ሰዎች ያሰቃያሉ አሊያም ያልተገባ አያያዝ ይፈጽሙባቸዋል ይላሉ ሌስሊ ሌፍኮ። ከእነዚህ ውስጥም የህግ ምክር አገልግሎት፣ በቂ ምግብ አሊያም በቤተሰብ የመጎብኘት እድል ያገኙት ታጋቾች እጅግ በጣም ጥቂቶቹ ናቸው ይላሉ። በጣም አነስተኛ ቁጥር ያላቸው ቢሆኑም የታሰሩና የታገቱ ሴቶች በጸጥታ ኃይል አባላት በሆኑ ሰዎች መደፈራቸውን የሚያስረዳ መረጃ መዝግበን ይዘናል። የሁማን ራይትስ ዎች የጥናት ባለሙያ እና በዚህ ጥናት ላይ ከፍተኛ ተሳትፎ የነበረው ፊሊክስ ሆርን በኢትዮጵያ መረጃ ለማሰባሰብ ካለው የተዘጋ ሁኔታ አንጻር ይህን ሪፖርት ለማዘጋጀት አዳጋች ቢሆንም መረጃውን ለማግኘት የተለያዩ ዘዴዎችን መጠቀማቸውን ያስረዳል አዳጋች ነው። የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ለማግኘት ዘዴ ማበጀት ከተቻለ ግን አሁን መረጃዎችን ማሰባሰብ ይቻላል። በማኅበራዊ ብዙሀንና ሌሎች ምስጢራዊ የሆኑ መንገዶችም መጠቀም፣ በየአካባቢዎቹ የሚኖሩ ኢትዮጵያውያንን በመጠየቅና ሌሎች በቅርቡ ከሀገሪቱ የወጡ ሰዎችን በማነጋገር መረጃዎችን አሰባስበናል። ይህን አይነት ጥናት ለማካሄድ አገር ውስጥ መሆን ነበረብን፣ ወይም ሌሎች የአገር ውስጥ መንግስታዊ ያልሆኑ ድርጅቶች ይህን ጥናት ማከናወን ነበረባቸው። ይሁን እንጂ መንግስት ይህ እንዲሆን ባለመፍቀዱ ይህን ማድረግ ግን አልተቻለም። የኢትዮጵያ መንግስት እንዲህ አይነት ሪፖርቶችን በተደጋጋሚ እንደማይቀበል መግለጹ ይታወቃል። ለዚህ ምክንያቱ ከሀገር ውጭ የተዘጋጀ ሪፖርት ተአማኒነት እና ተጨባጭ ሊሆን አይችልም የሚል ነው። ፊሊክስ ለዚህ ምላሽ አለው። ይህን መሰል ሪፖርት ለማዘጋጀት እና መረጃዎችን ለማሰባሰብ የተለያዩ ዘዴዎችን መጠቀም ያስፈልጋል። ከዚህም አንዱ የአይን እማኞችን መጠየቅ አሊያም ከጥቃቶቹ ሰለባዎች ጋር መነጋገር የመሳሰሉትን ይጨምራል። ይህንን ማድረግ ችለናል። ቁጥራቸው 125 የሚደርሱ ቃለ ምልልሶችንም አድርገናል። ሌሎች ቁጥራቸው 300 የሚደርስ ሰዎችንም በአጭሩ ያዩትና ያለፉባቸውን ሁኔታዎች በተመለከቱ ጉዳዮች ዙሪያ ማነጋገር ችለናል። ይህ ደግሞ ተቃውሞውን ተንተርሶ የተፈጸሙትን የሰብአዊ መብት ጥሰቶች ለማጣራት ረድቶናል። ለሂውማን ራይትስ ዋችም ሆነ ለሌሎች በሰብአዊ መብት ጥሰት ላይ የሚወጡ ዘገባዎች እና ሪፖርቶች የመንግስት መልስ ሁሌም ተመሳሳይ ነው። መንግስት የሚያቀርበው ወቀሳ ደግሞ ዘገባውንም ሆነ ዘገባው የተጠናቀረበትን ሂደት ከማየቱ አስቀድሞ ነው። ሪፖርቱ ለኢትዮጵያ መንግስት የማሻሻያ ሀሳብ ያለውን አካቶ ይዟል። ከዚህም ውስጥ የጸጥታ ኃይሎች ከተገቢው መጠን በላይ ኃይል ስለመጠቀማቸው በተመለከተ ተአማኒነት ያለው ገለልተኛና ግልጽ ምርመራ እንዲካሄድ ድጋፍ ማድረግ አለበት። ምርመራው የተገደሉትንና ጉዳት የደረሰባቸው ሰዎችን ስም ዝርዝር ሙሉ በሙሉ መመዝገብና ማካተት አለበት። የሞት ወይም የአካል ጉዳት በደረሰበት ሁሉ ድርጊቱ የተከሰተበትን ሁኔታ እንዲሁም የ መንግስት የጸጥታ ኃይሎች ያደረሱትን የሰብአዊ መብት ጥሰት እስከ ምን ደረጃ እንደነበር ማካተት ይኖርበታል። በተቃውሞ አድራጊዎቹ ላይ ያልተመጣጠነ የኃይል እርምጃ የወሰዱ ሁሉም የጸጥታ ኃይሎች ያለምንም የማዕረግም ሆነ የደረጃ ልዩነት ሊቀጡ ወይም ተገቢው ክስ ሊመሰረትባቸው ይገባል የሚለው የተወሰነው ክፍል ነው። ዘፈቀዳዊ እገታን በተመለከተ ለኢትዮጵያ መንግስት የማሻሻያ ሀሳብ በሚል በሪፖርቱ ላይ የተጠቀሰው የተወሰነው ክፍል በእስር ላይ የሚገኙና ክስ ያልተመሰረተባቸው አሊያም ሰላማዊ በሆነ መንገድ ሀሳብን የመግለጽ የመደራጀትና የመሰብሰብ ነጻነቶችን የመሳሰሉ መሰረታዊ መብቶቻቸውን ስለተገበሩ ክስ የተመሰረተባቸው ሰዎች በአስቸኳይ ይፈቱ። ሰላማዊ ሰዎችን በወታደራዊ ካምፖችና ማጎሪያ ቦታዎች ማገት ይቁም። እንዲሁም ሁሉም ግለሰቦች በይፋ በሚታወቁ የእስር ቤቶች መታሰር እንዳለባቸው መረጋገጥ አለበት ይላል። አስገድዶ ሰዎችን የመሰወር ተግባርን በተመለከተ የታገቱ ሰዎች ስም፣ ያሉበትን ቦታና ሌሎች አስፈላጊ መረጃዎችን ለሁሉም የታገቱ ግለሰቦች ቤተሰቦች በአስቸኳይ መነገር አለበት ሲልም አሳስቧል። ዛሬ ማምሻውን የኢትዮጵያ መንግስትን ምላሽ በጉዳዩ ላይ ጠይቀን ነበር። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ሂዩማን ራይትስ ዋች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብለዋል። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደው እርምጃ አስፈላጊና ተመጣጣኝ ነበር ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው ሪፖርት መግለጹ የሚታወስ ነው። የኮሚሽኑ ሊቀመንበር ዶክተር አዲሱ ገብረ እግዚአብሔር ይህም ብለው ነበር። በኦሮሚያ ክልል የተካሄዱ የተቃውሞ ሰልፎችን አስመልክቶ የሁማን ራይትስ ዛሬ መግለጫ አውጥቷል። የኢትዮጵያ የጸጥታ ኃይሎች ከአራት መቶ በላይ የሚሆኑ ሰልፈኞችን የገደሉ ሲሆን ከአስር ሺህ በላይ የሚቆጠሩትን ደግሞ ማሰራቸውን ገልጿል። የእናንተ ምላሽ እዚህ መሬት ላይ ያለ የኢትዮጵያ ማን ራይትስ ኮሚሽን ያደረገው ጥናት አለ። ማን ራይትሶች ደግሞ መሬት ላይ የሌለ ሩቅ ቦታ ያለ ተቋም ያወጣው ሪፖርት በጣም ይራራቃሉ። ሰው የሚራራቁት በእርግጥም የሁለቱ ተቋሞች ያሉበትን ኪሎ ሜትር ርቀት ያክል ነው። የሂማን ራይትስ ዎች ይህን ቁጥር በነገራችን ላይ ገና ኖቨምበር የጠቀሰው ቁጥር ነው። ኖቨምበር ግርግር የሚባለው ሲነሳ የጠቀሰው ቁጥር ነው። አለመጨመሩ ነው ትንሽ እንደ አንድ ደብ እንደ አንድ አዎንታ መወስደው እንጂ ከዚህ ውጭ ሂማን ራይትስ ዎች ቁጥርን በሚመለከት በጣም ጀነረስ እንደሆነ አውቃለሁ። ከዚህ በዘለለ የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው የተለየ ምላሽ የለም። እንግዲህ በታህሳስ ወር ከሆነ አራት መቶ ከሆነ ከዛም በላይ ነው የሚሉት ወይስ ቁጥሩ ጨምሯል ነው የሚሉት? የሂማን ራይት ሰዎች የቁጥር ኮንሰፕት ምን ያክል የተምታታ እንደሆነ ብቻ ነው መግለጽ የምፈልገው። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ሂማን ራይት ኮሚሽን ሪፖርት በግልጽ አስቀምጠዋል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ሂማን ራይት ሰዎች የገረመኝ በተሳሳስ አራት መቶ ብሎ አሁን አለመጨመሩ ነው የገረመኝ። ተቋሙ የጠየቀው እርስዎ የኢትዮጵያ የሰብአዊ መብቶች ኮሚሽንን ገልጸዋል በመንግስት ቁጥጥር ስር ድባብ ያለና ተአማኒነት ያለውና ገለልተኛ አይደለም፣ ስለዚህ ገለልተኛ የሆነ ማጣራት እንዲካሄድ የኢትዮጵያ መንግስት ድጋፍ መስጠት አለበት ሲል ጥሪ አቅርበዋል። ለእናንተ የእናንተ ምላሽ ምንድን ነው? አጀንዳ ያለው ተቋም ለምን ገለልተኛ ማጣራት ብሎ ጥሪ እንደማያቀርብ ነው የማይገባኝ። ለማንኛውም እንደዚህ አይነቱን የሂማን ራይትሶች ከወይቱ በላይ ፓንች ለማድረግ የመፈለግ አዝማሚያ ድሮም ተቀባይነት አልነበረውም፣ አሁንም ተቀባይነት የለውም። ክቡራትና ክቡራን አድማጮች ቀደም ሲል በሂዩማን ራይትስ ዋች መግለጫ ጉዳይ ላይ የተናገሩት የኮሚሽኑ ሊቀመንበር ዶክተር አዲሱ ሳይሆኑ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ነበሩ። ስለ ማስታወቂያ መግቢያው ላይ የኮሚሽኑ ሊቀመንበር ናቸው ብዬ ነበረ። ይቅርታ ጠይቃለሁ። አሁን አድማጮች ከናንተ ከወዳገኘ ናቸው አስተያየቶች ይሆናል የምናልፈው። ሰላም ለእናንተ ይሁን እያልኩኝ በዛሬው ዕለት በረቡዕ ዜና ጊዜያችሁ በዜና እና በዜና ትንታኔያችሁ ላይ ባቀረባችሁት አንዳንድ ሀሳቦች ላይ አስተያየት መስጠት ስለፈለግኩ ነው። ይኸውም በኢትዮጵያ በሰሞኑ ባለው በእነዚህ ባለፉት ሶስት ቀናቶች በፊት በተፈጠረው በኤርትራና በኢትዮጵያ አለ በተባለው ጦርነት አምባሳደር ግርማ ሲኖሮሙን የኤርትራውን አቅርባችሁ ስትጠይቁ ሰምቻለሁ። አምባሳደር ግርማ በመጀመሪያ አስተያየት ሲሰጡ ከተናገሩት ውስጥ አንድ ጠቃሚ ሀሳብ ሰምቼ እሳቸውን ሳላደንቅ አላልስም። አምባሳደር ግርማ ያሉት ምንድን ነው? ሁለቱም ሀገሮች ሀ ናቸው፣ በዚህ ጦርነት ምንም የሚያገኙት ውጤት የለም የሚጠቅምም ነገር የለም ብለዋል እና ወራሪ መንግስት ነው እና የኢትዮጵያ መንግስት ሊጠየቅ በዚህ ሊወገዝ ሊከሰስ ይገባዋል ብለዋል እና በዚህ ላይ ደግሞ አቶ ጌታቸው ረዳ የኮሚኒኬሽን ሚኒስትሩ ቀርበው እንዲናገሩ የቀደም ሲል የተናገሩትን በማቅረብ ድምፁን አሰምታችሁናል፣ እና እዛ ላይ ድንበር ጥሶ ገብቷል እያሉ ነው አቶ ግርማ የተናገሩት። ለዚህም አቶ ጌታቸው አስረግጦ ተነግሯል። አቶ ግርማ ትክክል ናቸው ማለት ነው። ምንድን ነው ያለው ጉዳይ አቶ ጌታቸው ሲናገር? ምንድን ነው ያለው? ድንበሩን አልፈው ሄደው ግዳጃቸውን ፈጽመው በሰላም እንደተመለሱ ያንን ካደረጉ በኋላ ምንም የሚፈልጉት እንደሌለና ተልዕኳችንን ጨርሰን ተመልሰናል ያለ ያ ማለት ድንበር ተጥሶ ተገብቷል። አቶ ግርማም ያሉት ክስ ትክክል ነው። ስለዚህ የአቶ ግርማ ሀሳብ ትክክል ነው። የኢትዮጵያ መንግስት ወራሪ ሀይ ቪዎች በኤርትራና በወያኔ መካከል በተደረገ ጦርነት እኔ ህዋት ነው የወረረው ባይነኝ ለምን ቢባል ጦርነቱ ከመሆኑ በፊት ብዙ የህዋት ደጋፊዎችና ሚዲያዎች ሲያወሩት ነበር። እና ጦርነቱ ገና ሳይደረግ እና እንደመሰለኝ ህዋት ነው ሌላው ደግሞ በሁለቱ መካከል ያለውን አስተያየት እንኳን ስንመለከት ህዋቶች ልክ ሰርግ የሆነ ሰርግና ምላሽ አስመስሎ የሚናገሩት ሰው መሞቱ ለእነሱ ምንም አልመሰላቸውም። ንብረት መውደሙ ምንም አልመሰላቸውም። በአንጻሩ ደግሞ የኤርትራውያን በጣም ተጠንቅቀው ሰብዓዊነት ተሰምቷቸው ነው የሚያወሩት እና ኢቭን በትንሹ እኔ በእኔ ግምት ይሄ ራሱ የአድማጭን ልብ የመሳብና የማስገረም ብቃት አለው ብዬ አስባለሁ። ለምን ድን ነው ህወሀት የኢትዮጵያ ድንበር ተደፈረ ካለ ሱዳኖች እየገቡ ህጻናትን ሲያርዱ ሲገሉ፣ በጎንደር በጋምቤላ እየገቡ የኢትዮጵያ መሬት ሲያፈናቅሉ አብሮ አጃቢ ሆኖ የሱዳን ወታደር አሽከር ሆኖ ወገኑን የእኛ ኢትዮጵያን ያስደበድባል እና በአንድ በኩል ኤርትራ ኤርትራ ውስጥ ይጀ ደበደቡ ይላሉ። በእውነት ኤርትራ ውስጥ የሄደው አንደኛ እኔ የሚያወርቱላ አላም ናቸው፣ ምክንያቱም እነሱ የሚታመኑ ማለት አይደለም። ኤርትራ ውስጥ የሄዱት ያው ግንቦት ሰባት ቅርቡ ጊዜ አርባ ምንጭ ባደረገው ጥቃት የእሱን ለመበቀብም ግን እንዳልተሳካላቸው ማውቃል። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ፕሮግራሞቻችን ላይ አስተያየቶቻችሁን መላክ አትቦዝኑ በስልክም በ ኢሜይልም እንደሚቀናችው አድማጮች ተከታዩ ዘገባ ወዲሁ ወደ ዩናይት ስቴትስ የሚመለሰን ይሆናል። ፕሬዚዳንት ባራክ ኦባማ ትናንት ባልተለመደ ሁኔታ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ቢሊዮነር ዶናልድ ትራምፕ ሙስሊሞችን አስመልክቶ ያላቸውን አስተያየት አጥብቀው ነቅፈዋል። ትራምፕ በሙስሊሞች ላይ እገዳ እንዲደረግ ያቀረቡትን ሐሳብ አስመልክቶ የትራምፕ ልፈፋ የዩናይት ስቴትስን የጸጥታ ሁኔታ አደጋ ላይ ይጥላል ነው ያሉት። የአሜሪካ ድምፅ ራዲዮ ዘጋቢ ጃማሎን ፕሬዚዳንት ኦባማ ስለሰነዘሩት ጠንካራ አስተያየት ዝርዝር ዘገባ አቅርቧል። አዳነች ፍሳዬ ይዛ ቀርባለች። ፕሬዚደንት ኦባማ በኦርላንዶ የተፈጸመውን የጅምላ ግድያን በሚመለከት ከጸጥታ ጉዳይ አማካሪዎች ጋር ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ እንዲደረግ ያቀረቡትን ሀሳብ አጥብቀው ነቅፈዋል። መላ ሙስሊሞችን በአንድ ዐይን በማየት ወጥመድ ውስጥ ገብተን ከመላ ሃይማኖቱ ጋር ጦርነት እንደ ገባን አድርገን የምናቀርብ ከሆነ የእነርሱን አሸባሪነት ተግባር እየፈጸምንላቸው ነው ማለት ነው። ፕሬዚደንት ኦባማ ይህን ያሉት ትራምፕ ባለፈው ሰኞ ለተናገሩት ምላሽ ነው። የኦባማ አስተዳደርና የሂለሪ ክሊንተን ፖሊሲዎች አሸባሪዎቹን ረድተዋል ሲሉ ትራምፕ ነቅፈው ነበር። ኦባማ፣ ታዲያ እንዲህ ዐይነቱ አነጋገር አደገኛ ነው ዩናይትድ ስቴትስ የለዘብተኛ ሙስሊሞችን ድጋፍ ለመሳብ የምታደርገውን ጥረት ይጎዳል ብለዋል። ለመሆኑ ሪፐብሊካውያን ባለሥልጣኖች ከዚህ ጋር ይስማማሉ? ምክንያቱም እኛ የምንፈልጋት አሜሪካ አይነት አይደለም። ደህንነታችን በበለጠ እንዲጠበቅ ሳይሆን ያነሰ የጸጥታ ደህንነት እንዲኖረን ነው የሚያደርገውና ፐንሲልቬንያ ውስጥ የምርጫ ዘመቻ በማካሄድ ላይ የነበሩት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን በበኩላቸው ፕሬዚዳንቱ ከአሸባሪዎች ጋር ወግነዋል የሚለውን የትራምፕ አነጋገር አጥብቀው ነቅፈዋል። የፖለቲካ ክፍፍል በሚኖርበት ጊዜም እንኳን ቢሆን አንድ ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደር ሰው ሊለው ከሚገባ አልፎ የሄደ ነው አነጋገራቸው ትራምፕ ባለፈው ሰኞ ባደረጉት ንግግር ፕሬዝዳንት ከሆኑ የአሸባሪነት ታሪክ ካላቸው የዓለም ክፍሎች ወደ አሜሪካ እንዳይገቡ አግዳለሁ ብለዋል። ሂለሪ ክሊንተንንም ነቅፈዋል። ሂለሪ ክሊንተንስ ካታስትሮፊክ ኢሚግሬሽን ፕላን ዊል ብሪንግ ቫስትሊ ሞር ራዲካል የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ አክራሪ ሙስሊሞች በብዛት ወደ ሀገሪቱ እንዲገቡ በማድረግ በህብረተሰባችን ላይ ብቻ ሳይሆን በመላ የኑሮ ዘያችን ላይ አደጋ ይጥላል። ሙስሊሞች ወደ ሀገሪቱ እንዳይገቡ ማገድን በሚመለከት ትራምፕ የዩናይትድ ስቴትስ የሕግ መምሪያ አፈ ጉባኤ ፖል ራያንን ካቀፉ ሪፑብሊካውያንም ተቃውሞ ገጥሟቸዋል። ሙስሊሞች አጋሮቻችን ናቸው። በሀገራችንና በዓለም ዙሪያ ያሉት አብዛኞቹ ሙስሊሞች ለዘብተኞች ናቸው። በፕሬዚዳንት ኦባማ እና በዶናልድ ትራምፕ መካከል የታየው የከባድ ቃላት ልውውጥ በሀገሪቱ የከረረ የፖለቲካ ልዩነት እንዳለና ለፕሬዚዳንትነት የሚካሄደው ዘመቻም መራራ እንደሚሆን ያሳያል ሲሉ ኖርም ኤርንስታይን የተባሉ ተንታኝ አስገንዝበዋል። ሁላችንም ክፉኛ የተከፋፈለ የፖለቲካ ስርዓት እንዳለን እናውቃለን። አሁን ግን ይባስ ብሎ ወደ ጠባብ አክራሪነት ተለውጧል። ሌላውን ወገን እንደ ተቃዋሚ ሳይሆን በጠላትነት የመታየት ሁኔታ ተፈጥሯል። ፕሬዚደንት ኦባማ በግልጽ ነቀፌታ ውስጥ መግባታቸው ራሱ ዶናልድ ትራምፕ በሚያካሄዱት የምረጡኝ ዘመቻ ሁለት ዲሞክራት ተቃዋሚዎች ፕሬዚደንት ኦባማ እና ሂለሪ ክሊንተን ሳይገጥሟቸው አይቀሩም። ተከታዩም እዚህ ከዚሁ ርዕስ ጋር ያቆየናል። በመላዋ ዩናይት ስቴትስ ያሉ የእስልምና እምነት ተከታዮች በአገሪቱ ታሪክ ከምንጊዜውም የከፋ በሆነው ጥቃት ላለቁት ሰዎች የአሳማኝ የሻማ ማብራትና የጸሎት ስነ ስርዓቶችን ተካፍለዋል። ድርጊቱን የፈጸመው ታጣቂም በማውገዝ ድምፃቸውን አሰምተዋል። ማይክ ኦስሊቫን እና እንዲሁም ኤሊዛቤት ሊ ያጠናቀሯቸውን ዘገባዎች አጣምራ ቆንጅ ታየ ተከታዩን ለአሜሪካና ህዝቧ እንዲህ ያሰናድታለች። ወቅቱ የእስልምና ሃይማኖት ተከታዮች ቀኑን ሙሉ ጾመው ማታው ላይ የሚያፈጥሩበት ከዚያም በላይ በጸሎት የሚያሳልፉት ጊዜ ነው። በዚህኛው የረመዳን ወቅት ታዲያ በዩናይትድ ስቴትስ ዙሪያ ያሉ ሙስሊሞች ድምፃቸውን የሚያሰሙበትም ሆኗል። ዊ ኤክስፕረስ አወር አንኢኩቮካል ኤንድ ቶታል ኮንደምኔሽን ኦፍ ዚስ አክት ይህንን ድርጊት ያላንዳች ማወላወል ሙሉ በሙሉ የምናወግዘው መሆናችንን እንገልጻለን ነው ያሉት ሂዳብ ታሪፊ የደቡባዊ ካሊፎርኒያ የእስልምና ማዕከል አባሏ ባለፈው ሳምንት ፍሎሪዳ ክፍለ ሀገር ኦርላንዶ ከተማ በሚገኝ የምሽት የዳንስ ክበብ ኦማር ሳዲኪ ማቲን የተባለውና እንደ ጸጥታ ባለስልጣናት ጥቃቱን እየፈጸመ ሳለ የእስልምና መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው ታጣቂ የፈጸመውን ተግባር ሲያወግዙ ነው የተሰሙት። ከሎስ አንጅለስ እስከ ዋሽንግተን ባሉ ከተሞች ሙስሊሞች የዚህ ታጣቂ ተግባር የእኛን እምነት አይወክልም ሲሉ አውግዘውታል። ከቨርጂኒያ ሁሴን ጎል ሃይማኖት ያለው ሰው ፈጣሪውን ከልቡ የሚወድ ሰው ልቡ ለፈጣሪው ባለው ፍቅር የተመላ ሰው ለጥላቻ ቦታ የለውም። እንዲህ ያሉ ሰዎች ወንጀለኞች ናቸው። ዓላማቸውን ለማሳካት የፈለጉትን ምክንያት ነው የሚደረድሩት። ከላስ ቬጋስ ከተማ ደግሞ ጄሲ ስፓህ ለዩናይትድ ስቴትስ ምክር ቤት አባልነት ሊወዳደሩ በእጩነት የቀረቡ ሙስሊም አሜሪካዊ ናቸው። ያ ነፍሰ ገዳይ እኔን አይወክለኝም ብለዋል። ፐርሰን ስፒክ ፎር ሚ ያ ሰው እኔን አይወክልም። ስለዚህ እኔ እሱ ለፈጸመው ተግባር ይቅርታ የምጠየቅበት ምክንያት የለም። እኛ እንደ ሙስሊም ማኅበረሰብ የምንናገረው በራሱም በአሜሪካውያን ሙስሊሞች በጠቅላላ ስም ነው። በዚህ ድርጊት እንደማናቸውም ማናቸውም የአገሪቱ ሕዝብ ሁሉ ተደናግጠናል፣ አዝነናል፣ ተጎድተናል። የኦርላንዶ ነዋሪ ታሪክ ራሺድ በበኩላቸው ያን ነፍሰ ገዳይ እኔ ቀውስ ብዬ ነው ብጠራው የምመርጠው ይላሉ። we should not call him a Muslim uh, because Muslim uh, don't don't kill. ሙስሊም ብለን ልንጠራው አይገባም ምክንያቱም ሙስሊሞች ነፍሰ ገዳይ አይደሉም። ሙስሊሞች በሰላም መኖር የሚወዱ ናቸው። ቁራን የሚያስተምረን ከሌሎች ማኅበረሰቦች ጋር ተከባብሮ መኖርን ነው። በዋሽንግተን በተካሄደ የሻማ ማብራትና የጸሎት ዝግጅት ላይ ደግሞ ተመሳሳይ ጾታ አፍቃሪ ለሆኑ የእስልምና እምነት ተከታዮች መልእክት ተላልፏል። አቢሃ ቢልጋርሚ የዝግጅቱ አስተባባሪ ናቸው። የውይይቱ ትኩረት ማነጣጠር ያለበት ተመሳሳይ ጾታ አፍቃሪ የሆኑ ሙስሊሞችን ነው ይላሉ። ድምጻቸው ይሰማላቸው። እንደ አጋር እኔ ላደርግ የምችለው ነገር ቢኖር መድረኩን መስጠት ብቻ ነው ብለዋል። በሎስ አንጀለስ ከተማ የሚገኘው የደቡባዊ ካሊፎርኒያ የእስልምና ማዕከል በበኩሉ ባካሄደው የጸሎትና የሰለባዎቹ መታሰቢያ ዝግጅት ለሁከተኛ ጽንፈኞች መልእክት አስተላልፈዋል። ሳላም አልማርያቲ የሙስሊማዊ ጉዳዮች የህዝብ ግንኙነቱ አስተባባሪ ናቸው። ለእግዚአብሔር የምታምን ከሆነ በሰው ልጆች እኩልነት ማመን አለብህ። የሰብአዊ ፍጡራንን ሁሉ ክብር መጠበቅ አለብህ። እኛ ለዚያ ሃይማኖት እንጂ ሃይማኖቱን መጠቀሚያ ለሚያደርጉ የቆምን አይደለንም። አይሲስ፣ አንተ አጸያፊ አስነዋሪ ነህ። በሎስ አንጀለስ ከተማ የኦርላንዶ ነፍሰ ገዳዮች ሰለባዎች የስም ዝርዝር በእውቋ አሜሪካዊት ድምፃዊት ሌዲ ጋጋ ነበር የተነበበው። ድጋፋቸውን ለመግለጽ ከወጡት ውስጥ በስፍራው የተገኙ ራያን ሲፍርማን እንዲህ ሲሉ ተናግረዋል። እንደ እውነቱ ከሆነ ያለን ብቸኛ መሳሪያ ይኸው ነው። ምክንያቱም የጦር መሳሪያ መጥፎ ሰዎች እጅ ይገባል፣ ያገኙታል። ያን ፈጽሞ ልናቆመው አንችልም። የኦርላንዶ ግድያ አገር በቀል ሽብርተኝነት መሳሪያ እጃቸው ሊገባ ከቶም የማይገባ ሰዎች እጅ ውስጥ ከመግባቱ ጋር የተያያዘ ጉዳይ ሆኖ እያነጋገረ ነው። ኦመር ማቲን አእምሮ የተቃወሰ ሰው ነበር የሚሉም አሉ። ፐልስ በሚባለው የምሽት ክበብ ለመዝናናት የታደሙ የሚበዙት ወጣቶችን በጥይት እየረፈረፈ ሳለ፣ በዚያው መሃል ለጽንፈኛው እስላማዊ ቡድን ታማኝነቱን እንደገለጸ ተነግሯል። በጸሎትና መታሰቢያ ስነ ስርዓቱ ላይ የተገኙ የአይሁድ እምነት ሃይማኖታዊ መሪ ራባይ ሮቢን ፖዶልስኪ አንዱ የሚያናድደኝ ሃይማኖትን የሰውን ልጆች ለማጥቃት መጠቀሚያ የማድረጉ ነገር ነው ብለዋል። ቪጅላንት ለቭ ኮዋሊሽን የሚባል ጥምረት አባል የሆኑት ካቲ ማሳኮ በበኩላቸው ለእስልምና እምነት ተከታይ ጎረቤቶቻቸው ድጋፍ ለመስጠት ነበር የተገኙት። ምን ማድረግ እንደምንችል አናውቅም። የምናውቀው ነገር ግን አንድነት እንደሚያስፈልገን ነው ብለዋል። እንዲህ ያሉትን ግድያዎች ለማስቆም አንድ መሆን የመጀመሪያው እርምጃ መሆኑን በጸሎት ሥነ ሥርዓቶች ላይ የተገኙት ሁሉ ያምኑበታል። ቀደም ሲል እንዳልነው የትናንቱ ዝግጅት ለናይል ሳት አድማጮቻችን ያልተሰማ መሆኑን በመረዳታችን የትናንት ፕሮግራሞችን እየደገምን ነው ያለነው። አሁንም አንድ ሌላ ዘገባ አለን። የኢትዮጵያ ሰብዓዊ መብት ኮሚሽን ሪፖርት የመንግስትን ጥፋት በተቃዋሚዎች ላይ ለማላከክ ይሞክራል ሲሉ የኦሮሞ ፌዴራሊስት ሊቀመንበር አስታወቁ። የህዝቡን ሰላማዊና ህገ መንግስታዊ ጥያቄ በመንጠቅ እልቂትና የንብረት ውድመት ለማድረስ ተንቀሳቅሰዋል ሲል ሪፖርቱ ተቃዋሚዎችን ይወነጅላል። እስክንድር ፍሬው ያደረሰን ዘገባ ነው። ሰሞኑን ለፓርላማ የቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት በኦሮሚያ ክልል ለደረሰው ጉዳት ተቃዋሚ ፓርቲዎችን ተጠያቂ ያደርጋል። ኦነግና በህጋዊ መንገድ እንንቀሳቀሳለን የሚሉ አንዳንድ ተቃዋሚ ፓርቲዎች የህዝቡን ሰላማዊና ህገ መንግስታዊ ጥያቄ መንጠቃቸውን ሪፖርቱ ጠቁሟል። እልቂትና የንብረት ውድመት ለማድረስ አቅደውና ስልት ነድፈው ተንቀሳቅሰዋል ሲልም ይወነጅላል። ሰላማዊ ሰልፍ በተካሄደበት ቦታ ሁሉ ተቀላቅለው ህገ መንግስታዊ ስርዓቱን ለመናድ ጥረት አድርገዋል በማለትም ይከሳል። ሰላማዊ ሰልፍ የወጣውንም ሆነ ያልወጣውን ህዝብ በማስገደድ ወደ ብጥብጡ እንዲገባ አድርገዋል በማለትም ይቀጥላል። የእነዚህ ተቃዋሚዎች ሚና ከፍተኛ እንደነበረም ነው የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ለፓርላማው ያስረዱት። የተጫወቱት ሚና ከስፋት አንጻርም ደግሞ ስንመለከተው በተለይ በኦሮሚያ ክልል በስፋት በሽብርተኝነት የተፈረጀውን ኦነግም ሆነ አንዳንድ ተቃዋሚ ፖለቲካ ፓርቲዎች በስፋት ሲንቀሳቀሱ እንደነበር የህዝቡን ህገ መንግስታዊ ሰላማዊ የሆነው ጥያቄ በመንጠቅ ወደ አሉታዊ ገጽታ እንዲያመራ ያደረጉበት ሁኔታ መኖሩንም ሊሰመርበት ይገባል። ከዚህ ጋር በተያያዘ በመንግስት ባለስልጣናት ሲጠቀስ የቆየው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ግን የሪፖርቱን ድምዳሜ አልተቀበሉም። ሊቀመንበሩ ዶክተር መረራ ጉዲና ለአሜሪካ ድምፅ ሲናገሩ በኦሮሚያ ለደረሰው ጉዳት ተጠያቂው መንግስት ነው ብለዋል። በኃላፊነት የሚጠየቁው መንግስት ነው። አብዬ ኒከኮ ወደሚየ የሚባል ነገር ካልሆነ በስተቀር ይህ ሁሉ ሲደረግ የታሰሩት አባሎቻችን መሆን እኔም ጭምር አዲስ አበባ ውስጥ ያለ ነው አልተንቀሳቀስንም አሁን እኔ አምቦ ከሄድኩኝ አመት አልፎኛል ከምርጫ 2007 በኋላ አምቦ አልሄድኩኝም ምንድን ነው የማደርገው ከዚህ በላይ ህዝቡ በራሱ ችግር በራሱ ብሶት በራሱ ቁጣ ተነስቶ እንደዚህ ያለ ነገር አትቀልዱብን ብሎ የመንግስት ካድሬዎችን መጠየቅ ሞክሯል ሰላማዊ ሰልፍ ለመውጣት ሞክረዋል ለህዝብ ሰላማዊ ሰልፍ የተሰጠው ግን የኃይል እርምጃ ነው፣ ያልተመጣጠነ እርምጃ ነው። ፓርቲያቸው የሚንቀሳቀሰው አቋሙንም ሲያስታውቅ የቆየው በግልጽ መሆኑን ዶክተር መረራ አስታውሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት የሚወግን ተቋም መሆኑን የተናገሩት የተቃዋሚ መሪ የማጣራቱ ስራ በሌላ አካል ሊካሄድ እንደሚገባ አሳስበዋል። ለዚህ ነው እኛ ከሁለቱም ወገኖች መንግስትም አካላት ከሚባሉትም ተቃዋሚ ከሚባሉትም ነፃ የሆነ ገለልተኛ የሆነ የኢትዮጵያ ሕዝብም ሊያምንባቸው የሚችል የሀገር ሽማግሌዎች ብዙ አሉ። አጥንቶ የሐቁን ለኢትዮጵያ ሕዝብ ለኦሮሞ ሕዝብ እንዲያወጡ አለበለዚያማ ሁሉም የራሱን ወንጀሉን ለማሳነስ ደህና ደህና ነገሩን ደግሞ ለማጉላት ይፈልጋል። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሰሞኑን ለሀገር ውስጥ ጋዜጠኞች እንዳሉት በኦሮሚያ ክልል የነበረውን ሁኔታ የተመለከተው ምርመራ በጥንቃቄ የተካሄደ ነው። ሁሉም በስሜት የሚናገረውን ያሰባሰበ የስሜት ሪፖርት ሊሆን አይችልም ነው ያሉት። ከኮሚሽነሩ ጋር ተጨማሪ ቃለ መጠይቅ ለማድረግ ጥረት አድርግ ያለው ለጊዜው አልተሳካም። ሰሞኑን ለውጭ ሀገር ጋዜጠኞች መግለጫ እንደሚሰጡ ግን ማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ በቅርቡ የአፋር ክልልን በጎበኝበት ወቅት በአብዛኞቹ ኢትዮጵያ ክፍሎች ለተከሰተው አስከፊ ድርቅ የተሰጠውን በዩናይትድ ስቴትስ መንግስት የተደገፈ ምላሽን ለመገምገም እድል አግኝተዋል። አምባሳደር ሀስላክና የኢትዮጵያ ጉብኝትና የባህል ሚኒስትር አይሻ መሐመድ በሚሌ ወረዳ በዩናይትድ ስቴትስ የእርሻ ሚኒስቴር የገንቢ ምግብ እርዳታ የሚያገኝ የገጠር ትምህርት ቤትን ጎብኝተዋል። የማጋቨርን ዶል የትምህርት ቤት ምግብ የተባለው መርሃ ግብር 91 ሺ ለሚሆኑ በአፋር ክልል ላሉት የአንደኛ ደረጃ ተማሪዎች ረፋድ ላይ ገንቢ ምግብ ያቀርባል። እነዚህ ተማሪዎች ብዙውን ጊዜ ባዶ ሆዳቸውን ነው ትምህርት ቤት የሚሄዱት። አምባሳደሯ በሚል ወረዳ 300 ለሚሆኑ ቤተሰቦች የሚያገለግል የውሃ አቅርቦት ውጥንንም ተመልክተዋል። ይህ ውጥን በሀገሪቱ ዙሪያ ባሉት ሌሎች ክፍሎችም እየተተገበረ ነው። ከዚህ ቀደም ጥቅም ላይ ያልዋሉ የውሃ ምንጮችን በበንዚን በሚሰራ ጀኔሬተርና በቱቦ መስመር ውሃ ማጠራቀሚያ ግድብን፣ የቧንቧ ውሃንና የከብት ውሃ ማጠጫን በመገንባት ተግባር ይረዳል። አሁን ታዲያ በአካባቢው ያለው አነስተኛ ማህበረሰብ ለንጹህ ውሃ ተደራሽነት በማግኘቱ ውሃ ፍለጋ ወደ ሌላ ቦታ ለመሄድ አይገደድም። አምባሳደር ሀስላክ በመጨረሻም በአፋር ክልል መዲና ሰመራ የአስቸኳይ ጊዜ ስራ ማዕከልን ጎብኝተዋል። አምባሳደሯ ይህን ማዕከል የጎበኙት የፌዴራልና የክልላዊ ባለሥልጣኖች እንዲሁም ዓለም አቀፍ አጋሮች ለአስከፊው ድርቅና በቅርቡ በአፋር ክልል ለደረሰው የጎርፍ መጥለቅለቅ ስለሚሰጡት ምላሽ ለመነጋገር ነበር። የዩናይትድ ስቴትስዋ አምባሳደር አሜሪካ ለድርቁና ለወቅቱ ችግር ስለምትሰጠው ምላሽ ከአፋር ክልል ፕሬዚደንት ስዩም አወል ጋር ተገናኝተው ተነጋግረዋል። የውሃ አቅርቦት ዘርፍን በማዳበር ተግባር የግል ዘርፍና ባህላዊ ያልሆኑ አጋሮች ተሳትፎ አስፈላጊነትም ላይ ጫና ሰጥተዋል። ዩናይትድ ስቴትስ ድርቁ የሚያደርሰውን ጉዳት ለማቃለል ስትል ከኢትዮጵያ ጋር በአጋርነት በመስራቷ ኩራት ይሰማታል። ያም ሆነ ግን በቀጣዮቹ በርካታ ወራት ውስጥ ሁኔታዎች ከባድ መሆናቸው አይቀርም። በአሁኑ ወቅት ዝናብ አለ። ይሁንና ምርቱ እስከሚደርስ ድረስ ጊዜ ይወስዳል። መኸር እስከሚደርስበት ጊዜ ድረስም በሚሊዮኖች የሚቆጠሩ ሰዎች በምግብ እርዳታ ላይ መተማመናቸው አይቀሬ ነው። በጤና በኩልም ቢሆን ሰዎች በሚዳከሙበት ሁኔታ የጤና ቀውስም ይከሰታልና በጤና ምንጭም ችግር መኖሩ አይቀርም። ኢትዮጵያ እስካሁን ባለው ጊዜ የደረሰባትን ከባድ ድርቅ በመወጣት ረገድ የሚሞገስ ስራ አከናውናለች። ኢትዮጵያ በልማት ረገድ ያገኘችው ስኬት ከምን ጊዜም በበለጠ ችግሯን ለመወጣት አስችሏታል። የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ፈጣን ምላሽ ሰጥተዋል። ይሁንና ስለ ድል ከመናገራችን በፊት ገና መሰራት ያለባቸው ነገሮች አሉ ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝነውንም በዚሁ ማብቃታችን ነው። ፕሮግራማችን በዚሁ ይጠናቀቃል። ወደ ትግርኛ ስርጭት ይሆናል የምናልፈው። ነገ በተለመደው ሰዓት እንገናኛለን። በሰላም ደሩ ተናደሩ።